ትኩረት በአፍሪካ። በናይጄሪያ ልክ ከሁለት ዓመታት በፊት ነበር አሸባሪው ቡድን ቦኮ ሃራም በሰሜን ምስራቅ የሀገሪቱ አካባቢ በምትገኘው የቺቦክ መንደር አንድ ትምህርት ቤት አጥቅቶ 276 ሴት ተማሪዎችን ያገተው። አንዳንዶቹ ታጋቾች ከጥቂት ቀናት በኋላ ካጋቾቻቸው ማምለጥ ተሳክቶላቸዋል። የሌሎቹ ዕጣ ፈንታ ግን እስከ ዛሬ አይታወቅም። የተማሪዎቹ መታገት ዓለም አቀፍ ትኩረት አግኝቶ ሴቶች ልጆቻችንን አምጡልን የሚሰኝ ዘመቻ መጀመሩ የሚታወስ ነው። ዛሬ ከሁለት ዓመታት በኋላም የታጋቾቹ ወላጆችና ጉዳዩ ያሳሰባቸው ተሟጋቾች ይህንኑ ጥያቄያቸውን ማቅረባቸውን ቀጥለዋል። የታጋቾቹ ወላጆች በአንድ በኩል መሪር ሐዘን በሌላ በኩል ደግሞ በመንግስታቸው አኳያ ብርቱ ቁጣ እንደሚሰማቸው ያነጋገረቻቸው የዶይቸ ቬለ ባልደረባ ካትሪን ጌንስለር ገልጻለች። ወደ ሶስት መቶ የሚጠጉ ልጃገረዶች የታገቱበት ሁለተኛ ዓመትን ለማስታወስ ከትናንት በስቲያ ብዙ ሰዎች በቺቦክ መንደር በአንድ ትልቅ ዛፍ ስር ተሰብስበው በአንድነት የጸሎት ስነ ስርዓት አካሂደዋል። የታጋቾቹ ወላጆች ወንጀሉ ከተፈጸመ ከሁለት ዓመታት በኋላ ለመጀመሪያ ጊዜ በቺቦክ መንደር በመገናኘት ይህንኑ አሳዛኝ ወቅት በጋራ አስበውታል። እንደ ጎርጎሪዮሳውያኑ የዘመን ቀመር ሚያዝያ 15 2014 ዓ ም ሌሊት ላይ ነበር የአሸባሪው ቦኮሃራም ቡድን ሚሊሻዎች በ16ና 18 ዓመታት መካከል እየነበሩ 276 የሁለተኛ ደረጃ ትምህርት ቤት ልጃገረድ ተማሪዎችን ከተኙበት ቀስቅሰው በኃይል የወሰዷቸው። 57ቱ ወዲያው አምልጠው ከቤተሰቦቻቸው ጋር ቢቀላቀሉም 219ኙ እስከ ዛሬ የት እንደደረሱም ሆነ በሕይወት ይኑሩ አይኑሩ ሳይታወቅ ጠፍተው ቀርተዋል። ሳራያ ስቶቨር ከታጋቾቹ መካከል አንዷ ናት። የሳራያ እናት ሞኒካ ስቶቨር ልጇ በሕይወት መኖሯን ትጠራጠራለች። ገና ስለገታው ስሰማ ነበር ተስፋ የቆረጥኩት። ልጄን እንደገና በሕይወት አያታለሁ ብዬ ለማሰብም አልችልም። ከቀሯት ጥቂቶቹ የልጇ ማስታወሻዎች አንዱ የሆነውን ፎቶግራፏን የምታሳየው ሞኒካ ስቶቨር ልጇን ማጣቷ ብቻ አይደለም፣ አብዝቶ የሚያበሳጫት በእገታው አኳያ የናይጄሪያ መንግስት የተከተለው አሰራርም በጣም ቅር እንዳሰኛት ነው የገለጸችው። ከመንግስት በኩል መጥቶ ያነጋገረን የለም። ለታጋቾች ወላጆች ምንም አልተደረገም። ይደረጋል ስለሚባለው ነገር የምንሰማው ከመገናኛ ብዙሃን ነው። እስካሁን ያነጋገሩን ሞርታላ ሙሐመድ ተቋምን በመሳሰሉ መንግስታዊ ባልሆኑ ድርጅቶች ውስጥ የሚሰሩ ሰዎች ብቻ ናቸው። ከናይጄሪያ መንግስት በኩል ግን እስካሁን ያየነውም ሆነ የሰማነው ነገር የለም። የሙርታላ ሙሐመድ ተቋምን የሚመሩት ወይዘሮ አይሻ ሙሐመድ አይቦድ ሲሆኑ እንደ ጎርጎሪዮሳውያኑ የዘመን ቀመር በ1976 ዓ ም የተገደሉት የቀድሞ የናይጄሪያ ወታደራዊ መሪ ሙርታላ ሙሐመድ ልጅ ናቸው። ወይዘሮ አይሻ ደብዛቸው የጠፉትን ልጃገረዶች ወላጆች በተደጋጋሚ ጎብኝተዋል። ይሁንና ወደ ቺቦክ መንደር ሲሄዱ የመጀመሪያ ጊዜያቸው ነው። ከባድ የጦር መሳሪያ በታጠቁ የናይጄሪያ ጦር አባላት ጥበቃ ተደርጎላቸው ወንጀሉ ወደተፈጸመበት ቦታ የሄዱትና ባዩትም ሁሉ ጥልቅ ሐዘን የተሰማቸው ወይዘሮ አይሻ ወደፊትም የታጋቾች ወላጆችን ለመርዳትና ታጋቾቹን ለማስለቀቅ ጠንክረው እንደሚሰሩ አስታውቀዋል። የታገቱት ሴቶች ልጆቻቸው ያሉበት ቦታ እንዲታወቅና እንዲገኙ ወደፊትም መስራታችንን እንቀጥላለን። ከዚህ በተጨማሪ ደግሞ በቺቦክ ሕፃናትና ወጣቶች ካለ ስጋት እንደገና ወደ ትምህርት ቤት መሄድ የሚችሉበትን ዋስትና ማረጋገጥ እንፈልጋለን። በመጨረሻም ትምህርት ቤቱን መልሶ ማስገንባት ነው። ምክንያቱም ትምህርት ቤቱ እንደገና የሚገነባበት እርምጃ ጥሩ ምልክት ይሆናል ብዬ አስባለሁ። የቺቦክ ሁለተኛ ደረጃ ትምህርት ቤት አሸባሪዎቹ የቦኮ ሀራም ሚልሻዎች ከሁለት ዓመታት በፊት 276 ልጃገረዞችን ባገቱበት አስከፊ ጥቃት ወድመዋል። ጉዳዩ ያሳሰባቸው ናይጄሪያውያን ተሟጋቾች የቺቦክ ልጃገረዶች ከታገቱ ወዲህ በየቀኑ በአስራ አንድ ሰዓት በመዲናይቱ አቡጃ የአንድነት ምንጭ በተባለው ቦታ እየተሰበሰቡ ማሳሰቢያ ማቅረባቸውን ቀጥለዋል። ምን እየጠየቅን ነው? አሁኑኑ ሴቶች ልጆቻችንን በህይወት አምጡልን ተሟጋቾቹ በዚህ ጥያቄያቸው የቺቦክ ታጋጅ ተማሪዎች ተረስተው እንዳይቀሩና የናይጄሪያ መንግስትም ለታጋጅ ወላጆች በገባው ቃል መሰረት አስፈላጊውን እርምጃ እንዲወስድ ነው ጥረት እያደረጉ ያሉት በቀድሞው የናይጄሪያ ፕሬዚደንት ጉድላክ ጆናታን የስልጣን ዘመን የታገቱትን ልጃገረዶች ለማስለቀቅ የሚቻላቸውን ሁሉ እንደሚያደርጉ ጆናታንን የተኩት ፕሬዚደንት ሙሐማዱ ቡሀሪ ቃል መግባታቸው ይታወሳል። የናይጄሪያ መንግስት ታጋቾቹ ልጃገረዶች ከቤተሰባቸው ጋር መልሰው እስኪቀላቀሉ ድረስ አርፎ እንደማይቀመጥ አረጋግጥላችኋለሁ። የታገቱት ልጃገረዶች ግን የት እንዳሉ እንደማያውቁ ነበር ሙሐማዱ ቡሀሪ በዛን ጊዜ ያስታወቁት። እንደ ታጋች ልጆች ወላጆች ተጠሪ እንደ ያኩቡ እንኬኬ አስተያየት የቺቦክን እገታ ማከላከል በተቻለ ነበር። ይህም ነው በጣም የሚያስቆጣቸው። ልጃገረዶቹ እዚህ በነበሩበት ጊዜ አስፈላጊው ጥበቃ አልተደረገላቸውም። ከላንዳች ከለላ ብቻቸውን ነበር የነበሩት። በቺቦክ መንደር የተሰማሩት ወታደሮችም ቁጥር 15 ብቻ ነበር። አካባቢው አስተማማኝ እንዳልሆነና 15 ወታደሮችም የአካባቢውን ጥበቃ ሊያረጋግጡ እንደማይችሉ እኛ ያኔም በሚገባ እናውቅ ነበር። ይሁን እንጂ የቺቦኩ እገታ አሸባሪው ቡድን የፈጸመው ብቸኛው እገታ አልነበረም። ከዚያን ጊዜ ወዲህ በተከተሉት ዓመታትም በሺዎች የሚቆጠሩ ናይጄሪያውያን ልጃገረዶች፣ ወጣት ወንዶችና ሴቶች የቦኮ ሀራም እገታ ሰለባ ሆነዋል። በቦኮ ሀራም ቁጥጥር ስር የገቡት ሰዎች ቁጥር እስካሁን በውል አይታወቅም። ዓለም አቀፉ የሰብአዊ መብት ተሟጋጅ ድርጅት አምነስቲ ኢንተርናሽናል ከአሸባሪው ቡድን ቁጥጥር ማምለጥ የቻሉ ወይም ቡድኑ የለቀቃቸው ልጃገረዶችን በመጥቀስ እንዳመለከተው ቦኮ ሀራም ያገታቸውን ለወሲብ ወይም ለተዋጊነት ይጠቀምባቸዋል። ወይም ለአካለ መጠን ያልደረሱትን ታጋቾች በተለይም ሴቶቹን በአጥፍቶ ጠፊነት እንዲሰሩለት ያስገድዳል። የቦኮ ሀራም ጥቃትና እገታ ተግባር በሰለባዎቹና ጥቃቶቹ በሚካሄዱባቸው አካባቢዎች ነዋሪዎች ላይ የረጅም ጊዜ መዘዝ ማስከተላቸው አልቀረም። ሬቤካ ኢሳያኩ ለምሳሌ ከቦኮ ሀራም እገታ ማምለጥ ከቻሉት ከ276 የቺቦክ ታጋቾች መካከል አንዷ ናት። ዛሬ ከሁለት ዓመታት በኋላ ሬቤካ ሐሳቧ አሁንም በአሸባሪዎች ቡድን ቁጥጥር ስር ካሉ ታቻዎቿ ጋር ከመሆኑ በስተቀር ስለ ያኔው እገታ መናገር አትችልም፣ አትፈልግም። እስከ ዛሬ ድረስ ይመለሱ ይሆን እያልኩ ራሴን እጠይቃለሁ። በሕይወት ይኑሩ እንኳን አላውቅም። ያም ቢሆን ግን ሁሌ ከሀሳቢ አይጠፉም። ሬቤካ በአሁኑ ጊዜ በመዲናይቱ አቡጃ አቅራቢያ በሚገኝ አንድ ትምህርት ቤት ውስጥ ትምህርቷን በመከታተል ላይ ናት። በቦኮ ሀራም ጥቃት ሰበብ የመኖሪያ አካባቢያቸውን መልቀቅ የተገደዱ ሌሎች ብዙዎቹ ወጣቶች ግን ወደ ትምህርት ቤት መሄድ አይችሉም። የተባበሩት መንግስታት ድርጅት በቅርቡ ያካሄደው አንድ ጥናት ውጤት እንደሚያሳየው በወቅቱ በሰሜን ምስራቅ ናይጄሪያ እና በጎረቤት ካሜሩን ወደ 700 ሺህ የሚጠጉ ተማሪዎች ትምህርት ቤት ከሄዱ ከአንድ ዓመት በላይ ሆኗቸዋል። ከ1800 የሚበልጡ ትምህርት ቤቶችም አንድም በእሳት ጋይተዋል ወይም በጸጥታ ምክንያት ተዘግተዋል። እርግጥ የናይጄሪያ መንግስት በሌላ ቦታ አማራጭ ትምህርት ቤት ለመክፈት ቃል ቢገባም መንግስት በዚሁ መሰረት የሚገባውን ሁሉ እያደረገ አለመሆኑን የመብት ተሟጋቹ ድርጅት ሂዩማን ራይትስ ዎች ባልደረባ ማውዜ ሴጉን ተናግረዋል። የቦኮ ሀራም አመፅ ከተጀመረ ከስድስት ዓመት በላይ ሆኖታል። ቢያንስ ከሁለትና ከሶስት ዓመታት ወዲህ፣ ለምሳሌ በቦርኖ ፌዴራዊ ግዛት ትምህርት እንደ በፊቱ እንዲቀጥል ማድረጉ ላይ ችግር አለ። ወደ ትምህርት ቤት መሄድ ካልቻሉት ተማሪዎች መካከል እስካሁን ሶስት ከመቶውን ብቻ ነው በሌላ ቦታ ማስተማር የተቻለው። ይህም በቂ ስራ እየተሰራ አለመሆኑን አረጋግጧል። የቺቦክ ታጋቾች ወላጆችና በሌሎች የሰሜን ናይጀሪያ አካባቢዎች የሚኖሩት ወላጆች ሁሉ ልክ እንደ ማውዜ ሴጉን የሀገራቸው መንግስት ተማሪዎች ትምህርታቸውን መከታተል የሚችሉበትን ሁኔታ ለማረጋገጥ በወቅቱ የሚጠበቅበትን ያህል እየሰራ አለመሆኑን አመልክተዋል።